ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥቅምት 12 2016 ዓ ም ዝግጅታችን ጀመረ። ¶¶ መንግስት በአማራ ክልል አንጻራዊ ሰላም ሰፍኗል ቢልም በጸጥታ ችግሩ እንደተባባሰ ነዋሪዎች ገለጹ። ሞት ከአምስት በላይ ተቋሙ ላይ በጣም ክሪቲካል ነበሩ። በጣም አስቸጋሪ ሁኔታ ውስጥ የነበሩ ተቋሙ ላይ ሞተዋል። ከዛ በተጨማሪ ደግሞ ውጭ ወጥተው በጣም ብዙ በቃ ሪፈር ብትላቸው መዳን የሚችሉ ግን በየትኛው መንገድ ሪፈር ትላለህ እና ወደ ቤታቸው ይዘው ሄደው በቤታቸው ከአስር በላይ ሙተዋል። የበረሀት ወረዳ ከተማ በሆነውና በመተብላ ተብሎ በሚጠራው ጤና ጣቢያ እንደሚሰሩና የደህንነት ስጋት ስላለባቸው ስማቸው እንዳይገለጽ የጠየቁንን የጤና ባለሙያን የሰማችሁት የዚህ ዜና ዝርዝር ከአብይ ዜና በኋላ ይቀርባል። በሽግግር ፍትህ ፖሊሲ ላይ የሚሰነዘሩ ትችቶች ተገቢ እንዳልሆኑ በመግለጽ የፍትህ ሚኒስትሩ ተቃውሟል። እነዚህና ሌሎች መሰናዶች በምሽቱ ዝግጅታችን ተካተዋል። ሰላም፣ ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ለዜናው እንግዱ ወልዴ እዚህ አጠገቢ ይገኛል። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ እንግዱ በድጋሚ እንደምናመሻችው እስራኤል ጋዛንና በሌባኖስ የሄዝቦላ ኢላማዎችን መደብደቧን ቀጥላለች። ባይደን የእስራኤልና ሀማስ ጦርነትን በተመለከተ ከአምስት አገራት መሪዎች ጋር ተወያዩ። እንዲሁም የሩሲያው የውጭ ጉዳይ ሚኒስትር በአርሜንያ አዘርባይጃን ስብሰባ ላይ ለመገኘት ኢራን ገብተዋል፣ የምንሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። እስራኤል ዛሬ ሰኞም የጋዛ ሰርጥን እና በሊባኖስ የሚገኙ የሄዝቦላ ኢላማዎችን ደብድባለች። ከበባ ውስጥ ያለችው ጋዛ ሰማይ ዛሬም በጭስ ጠቁሮ ታይተዋል። ፍልስጤማውያኑ በጥቃት ወቅት እንዲደበቁ የተነገራቸው ስፍራዎች ጭምር በጦር አውሮፕላኖች ተደብድበዋል ተብሏል። ጋዛም ወደ እስራኤል ሮኬት መወንጨፉ ተሰምቷል። አሜሪካ በበኩሏ ታጋቾችን ማስለቀቅ ንግግር እንዲጀመር ለማስቻል በሚል እስራኤል ጋዛን በምድር ገብታ ለማጥቃት ያላትን እቅድ እንድታዘገይ ጠይቃለች። በግብጽ መተላለፊያ ራፋ በኩል እርዳታ ወደ ጋዛ ለሁለተኛ ጊዜ ቢገባም በቂ እንዳልሆነ ተነግሯል። እስራኤል አሁንም ለሁለት ሳምንታት ኤሌክትሪክ ወደ ተቋረጠባት የጋዛ ሰርጥ ነዳጅ እንዲገባ እንዳልፈቀደች ታውቋል። ሆስፒታሎች የሕክምና ቁሳቁስና ለጄኔሬተሮች የሚሆን ነዳጅ እጥረት እንዳለባቸው አስታውቀዋል። የፍልስጤማውያን የጤና ሚኒስቴር ትናንት እሁድ እንዳስታውቀው በጋዛ ሰርጥ የሟቾች ቁጥር 4651 ሲደርስ 14254 ሰዎች ደግሞ ጉዳት ደርሶባቸዋል። ሐማስ የመዋጋት አቅሙ እስኪያከትም ድረስ ጥቃቱን እንደማያቆሙ የእስራኤል ባለሥልጣናት በመናገር ላይ ናቸው። በሌላ በኩል የአውሮፓ ህብረት የውጭ ጉዳይ ኃላፊ የሆኑት ጆሴፍ ቦረል ለሰብአዊ ስራ ሲባል ግጭቱ ቆም ማለት እንዳለበት ለዜና ሰዎች ዛሬ ተናግረዋል። ይህ በእንዲህ እንዳለ የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን ትናንት እሁድ ከአምስት ሀገራት መሪዎች ጋር በእስራኤልና ሐማስ መካከል በሚካሄደው ጦርነት ላይ ተነጋግረዋል። ባይደን እና የእንግሊዝ ካናዳ፣ ጣሊያን፣ ፈረንሳይና ጀርመን መሪዎች በጋራ በስልክ ከተወያዩ በኋላ ባወጡት የጋራ መግለጫ ለእስራኤል እና ራሷን ለእስራኤልና ራሷን የመከላከል መብቷ ድጋፋቸውን ገልጸዋል። እስራኤል ዓለም አቀፍ ሰብአዊ ሕጎችን እንድታከብርና በጋዛ የሚገኙ ሲቪሎች ጉዳት እንዳይደርስባቸው ጥንቃቄ እንድታደርግ ጠይቀዋል። ባለፈው አርብ ሁለት አግተው የነበሩ አሜሪካውያን መለቀቃቸውንና የሰብአዊ እርዳታም ቅዳሜ ዕለት መግባት መጀመሩን መሪዎቹ በመልካም ተቀብለውታል። ግጭቱ ወደ ቀጠናው ሀገራት እንዳይዛመት ዲፕሎማሲያዊ ጥረት እንደሚያደርጉና በመካከለኛው ምስራቅ ዘላቂ ሰላም ለማስፈን ፖለቲካዊ መፍትሄ ለማግኘት እንደሚጥሩም አስታውቀዋል። ፕሬዝደንት ባይደን በተጨማሪም የሰብአዊ እርዳታ ወደ ጋዛ መግባቱን በመልካም እንደተመለከቱት ትናንት እሁድ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ናታንያሁ በስልክ ገልጸውላቸዋል። ሁለቱም መሪዎች የሰብአዊ እርዳታው ቀጣይነት ያለው እንደሚሆን አረጋግጠዋል ተብሏል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአርሜንያ እና አዘርባጃን የሰላም ሂደት ላይ በሚመክረው ጉባኤ ላይ ለመሳተፍ ዛሬ ኢራን መዲና ቴህራን ገብተዋል። የኢራን ቱርክ እና የሩሲያ የውጭ ጉዳይ ሚኒስትሮች ከአርሜንያና አዘርባጃን አቻዎቻቸው ጋር በሁለቱ አገራት መካከል የሰላም ስምምነት እንዲኖር የሚደረገው ጥረት የደረሰበትን ደረጃ በተመለከተ ይወያያሉ ተብሏል። የሩሲያ አርሜንያና አዘርባጃን የውጭ ጉዳይ ሚኒስትሮች የአዘርባጃን ኃይሎች በናጎርኖ ካራባክ ላይ ባለፈው መስከረም ጥቃት ከሰነዘሩ ወዲህ ሲገናኙ የመጀመሪያው እንደሆነ ተነግሯል። ሀገራቱ የአካባቢያቸውን ጉዳይ ካለ ምዕራባውያኑ ጣልቃ ገብነት ለመነጋገር እንደሚሹ የኢራን የውጭ ጉዳይ ሚኒስቴር አስታውቋል። አሜሪካና አውሮፓ ህብረትን የሚመለከት መሆኑን የሮይተርስ ዘገባ አመልክቷል። አሜሪካና የአውሮፓ ህብረት ሁለቱን ወገኖች ለማሸማገል መሞከራቸው መስኮብን ያበሳጨ ጉዳይ ነበር ተብሏል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ከሁለት ዓመታት በፊት በአልጄሪያ በተከሰተና የሰዎችን ህይወት በቀጠፈ የእሳት አደጋ ወቅት እሳቱን ለማጥፋት ሲሞክር የነበረን ግለሰብ እሳቱን ያስነሳው እርሱ ነው በሚል በእሳት አቃጥለው ገድለዋል የተባሉ 38 ግለሰቦች በሞት እንዲቀጡ ፍርድ ቤት ወስኗል። የ38 ዓመቱን ቀለም ቀቢ ጃሜል ቤን ኢስማኤል እሳቱን በማስነሳት መጠርጠሩን ሲያውቅ ራሱን ለፖሊስ አሳልፎ ሰጥቶ ነበር። በስፍራው የተሰበሰቡ ሰዎች ግን ከፖሊስ መኪና ውስጥ አውጥተው ከደበደቡት በኋላ በእሳት አቃጥለው ገድለውታል። ክስተቱ በመላ አገሪቱ ከፍተኛ ቁጣ አንቀስቅሶ ነበር። ጥቃቱን የፈጸሙት ሰዎች በወቅቱ ራሳቸውን ፎቶ ያነሱና ቪዲዮ የቀረጹ ሲሆን በኋላ ለመደበቅ ቢሞክሩም ጉዳዩ ያሳሰባቸውና ፍትህን የሚሹ ዜጎች ፎቶግራፎቹን ሰብስበው በማስቀመጣቸው በቀላሉ ሊለዩና ለፍርድ ሊቀርቡ ችለዋል። አልጄሪያ ከ30 ዓመታት በፊት የሞት ቅጣት እንዲቀርብ በማድረጓ በግለሰቦቹ ላይ የተላለፈው የሞት ቅጣት ወደ እድሜ ልክ ስርዓት ይቀየራል ተብሏል። ክስ የተመሠረተባቸው 94 ግለሰቦች ውስጥ 27 የሚሆኑት ጥፋተኛ አለመሆናቸው ሲወሰን፣ 29 የሚሆኑት ደግሞ ከ3 እስከ 20 ዓመት እስር ተፈርዶባቸዋል። የዱባዩ የወደብ አስተዳዳሪ ኩባንያ ዲፒ ወርልድ የታንዛኒያን ወደብ በከፍል ለማስተዳደር ከሀገሪቱ መንግስት ጋር ለ30 ዓመት የሚቆይ ሶስት ኮንትራቶችን ተፈራርመዋል። ኮንትራቱ በየአምስት ዓመቱ እንደሚገመገም ታውቋል። በሁለቱ መንግስታት መካከል ባለፈው ዓመት የተፈረመው ስምምነት ዲፒ ወርልድ ወደፊት የታንዛኒያን ሁሉም ወደቦች እንዲያስተዳድር ጥርጊያ መንገድ የከፈተ ነው ተብሏል። ስምምነቱ ባለፈው ሰኔ በፓርላማ ሲጸድቅ በሀገሪቱ ተቃውሞን ቀስቅሷል። ስምምነቱ በታንዛኒያ ሉዓላዊነትና ደህንነት ላይ አደጋ የደቀነ ነው ሲሉ የስምምነቱ ነቃፊዎች ይገልጻሉ። መንግስት በበኩሉ ስምምነቱ የወደብ ሥራውን እንደሚያቀላጥፍ፣ ወጪ እንደሚቀንስና ገቢን እንደሚጨምር ይገልጻል በዱባይ መንግሥት ቁጥጥር ስር ያለው ዲፒ ወርልድ ዋና ሥራ አስፈጻሚ የሆኑት ሱልጣን አህመድ ቢን ሱሌም በበኩላቸው ኩባንያው የዳሬ ሰላም ወደብን ለማዘመንና ለማስፋፋት በሚቀጥሉት አምስት ዓመታት 250 ሚሊዮን ዶላር ወጪ ያደርጋል ብለዋል። በመጨረሻም የሜክሲኮ ከተማ ነዋሪዎች የሙታንን ቀን ትናንት እሁድ አክብረው ውለዋል። በመቶ የሚቆጠሩ ነዋሪዎች በአጽም ቅርጽ የተሠሩ አልባሳትን ለብሰው በዋና ዋና ጎዳናዎች ሲዘዋወሩ ውለዋል። ቤተሰቦችና ዘመዶች ሟቾችን የሚዘክሩበት እንዲሁም የሕይወትን ቀጣይነት የሚያከብሩበት በዓል ነው ተብሏል። በዓሉ ከስፔን ቅኝ ገዢዎች ቢወረስም ከሀገሬው ተወላጆች እምነትም ጋር ተመሳሳይነት ስላለው በሜክሲኮ፣ ጓቲማላ፣ ፔሩ፣ ቦሊቪያና ኤኳዶር ይከበራል። በተመሳሳይም በአሜሪካ ሀሎዊን ወይም የሙታን ቀን የነገ ሳምንት ማክሰኞ ይከበራል። ሕጻናት የተለያዩ አልባሳትን በመልበስ በየቤቱ እየዞሩ ከረሜላ ሲሰበስቡ ያመሻሉ ጎልማሶችም እንዲሁ በአልባሳት አጊጠው በአንድ ላይ በመሰባሰብ በዓሉን ያከብራሉ። ክብራትና ክብራን ለምሽቱ ለዜና የተመደበው ክፍለ ጊዜ በዚሁ ተጠቃሏል። ለቀሪው ክፍለ ጊዜ ወደ ስመኝሽ ይመራቸዋል እንግዱን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25፣ እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ጥቅምት 12 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲዩሰራችን አበባየው ገበያውም አብረውን ያመሻሉ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንልፍ። በአማራ ክልል አንጻራዊ ሰላም እንደሰፈነ የክልሉና የፌዴራል መንግስት አካላት ሰሞኑን ቢገልጹም የጸጥታ ችግሩ እየተባባሰና የከፋ ጉዳትም እየደረሰ እንደሆነ በሰሜን ሸዋ ዞን የበረሀት ወረዳ ነዋሪዎች ለአሜሪካ ድምጽ ተናግረዋል። መንግስት በክልሉ የተሟላ አንጻራዊ ሰላም እንደሰፈነ መግለጹን ተከትሎ የሰዓት እላፊን ጨምሮ የተለያዩ ማስተካከያዎችን ማድረጉን የአስቸኳይ ጊዜ ጠቅላይ መምሪያ ትላንት እሁድ አስታውቋል። የዚህ የክልሉና የፌዴራል መንግስት መንግስት መግለጫ በተጻራሪ የጸጥታ ችግሩ እንደተባባሰና ዛሬም ቀጥሎ እንደዋለ በገለጹት ግጭት የደረሱ የአርሶ አደር ሰብሎች እየተቃጠሉ እንደሆነ በሰሜን ሸዋ ዞን የበረኸት ወረዳ ነዋሪዎች ለአሜሪካ ድምፅ ተናግረዋል። በመስፍን አድራጌ የተጠናቀረውን ዘገባ ሀብታሙ ስዩም ያቀርበዋል። የአስቸኳይ ጊዜ እዝ ጠቅላይ መምሪያን ውሳኔ ጥቅሱ የአማራ ሚዲያ ኮርፖሬሽን ዛሬ ሰኞ እንደዘገበው በክልሉ አራት የሰዓት እላፊ ገደብ ማሻሻያዎች ተደርገዋል። በዚህም መሠረት በጎንደር በባህር ዳርና በደብረ ብርሃን ከተሞች የሰዓት ላፊው ለሰዎች እስከ ምሽቱ ሦስት ሰዓት እንዲራዘም መደረጉን አስታውቀዋል። የተሽከርካሪ ሰዓት ገደብ ደግሞ በጎንደርና በደብረ ብርሃን ከተሞች ባለበት እንደሚቆይና በባህር ዳር ግን የሰዓት ገደቡ ለባለ ሶስት እግር ተሽከርካሪዎች እስከ ምሽቱ አንድ ሰዓት ለባለ አራት እግር ደግሞ እስከ ምሽቱ ሁለት ሰዓት እንደሆነ በዚሁ መግለጫ ላይ ተጠቅሰዋል። አገልግሎት ሰጪ ተቋማት የተጠናከረ አገልግሎት እንዲሰጡ በየደረጃው የሚገኙ አመራሮች የሕዝብን የመልካም አስተዳደር ችግሮች እየተከታተሉ እንዲፈቱና የሀገር መከላከያ ከስጋት ነጻ አድርጓቸዋል በተባሉ አካባቢዎች የክልሉ የጸጥታ ኃይሎች በፍጥነት ተረክበው ሰላም እንዲሰፍን የአስቸኳይ ጊዜ ጠቅላይ መምሪያ እንደወሰነም ተገልጿል። በሌሎች አካባቢዎች ግን እንደየአካባቢዎች ቹ የሰላም ሁኔታ የሰዓት ማሻሻያ እንደሚደረግና ይኸውም በየቀጠናዎቹ ኮማንድ ፖስቶች እንደሚገለጽ ተመልክተዋል። የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ መንገሻ ፋንታው በክልሉ አንጻራዊ ሰላም ስለመስፈኑ በክልሉ ብዙሀን መገናኛ ቢናገሩም በሰሜን ሸዋ ዞን በረሃት ወረዳ ግን ባለፉት ጥቅምት አምስት ቀን 2016 ዓ ም ደረሰ በተባለ የከባድ መሳሪያ ፍንዳታ በሰዎች ላይ የሞትና የአካል ጉዳት መድረሱን ስማቸው ለደህንነታቸው ሲባል እንዳይገለጽ የጠየቁ የመንግሥት ሠራተኛ ተናግረዋል። ድሮኑ ሲወድቅ በአጋጣሚ አስፋልት ስቶ ችግኝ ጉድጓድ ላይ በመውደቁ ብቻ ለዛውም የተወሰነ የሰው ህይወት ሄዳ ነው ማለት ነው። አደጋው አሰቃቂ ነው። አንድ እናት ሻይና ቡና እየሸጠች የምታሳድጋቸው ልጆች ሁለት ልጆቿን እየሸጠች እያለ ታናሽና ታላቅ ልጆች ሞቱ። አሁን መዳን የሚችሉ ልጆች በቃ ገጠር ወስደዋቸው ቁጭ አድርገዋቸው እያበጡ እየሞቱ በዚህ የተመቱት ደግሞ አብዛኛውን ስጋት ያደረባቸው መርዛማነት ባለው በከፍተኛ ሕክምና ነው መዳን የሚችሉት እያሉ እያሰጓቸው በጣም ስጋት ላይ እና ከሞቱት በላይ ያው ለቅሶ ላይ ያሉት እዚህ ቁስለኞቹ ናቸው። የበረሀት ወረዳ ከተማ በሆነው መትህ ብላ ጤና ጣቢያ እንደሚሰሩና ስማቸው በተመሳሳይ የደህንነ ስጋት እንዳይገለጽ የጠየቁ የጤና ባለሙያ ወደ ጤና ተቋሙ ከመጡ በኋላ ህይወታቸው ያለፈ ሰዎች መኖራቸውን አረጋግጠዋል። ተቋሙ ላይ የመጣው ታካሚ በጣም ብዙ ነው። የመጣው ተቋሙ ላይ ራሱ ቤዝ አስተናግደናል። ሞት ከአምስት በላይ ተቋሙ ላይ በጣም ክሪቲካል ነበሩ። በጣም አስኪ ሁኔታ ነበሩ። ተቋሙ ላይ ሞተዋል። ከዛ በተጨማሪ ደግሞ ውጭ ወጥተው በጣም ብዙ በቃ ሪፈር ብትላቸው መዳን የሚችሉ ግን በየትኛው መንገድ ሪፈር ትላለህ? እና ወደ ቤታቸው ይዘው ሄደው በቤታቸው ከአስር በላይ ሙተዋል። አገልግሎቱን ሰጥተናቸዋል። ግን መጀመሪያ የመጀመሪያ እርዳታ ተቋሙ መስጠት ያለበትን በደንብ አድርገን ግሉኮስም ሰኪር አድርገንላቸው ሰጥተናቸው ሶስት አራት ግሉኮስ ወስደው ደም መፍሰሱን አቆመንላቸው ምን ብላ ናቸው ግን ውስጡ ገብቶ ወደ ሆዳቸው ሆነ ወደ ሰውነት አካላቸው ገብቶ የቀረ ነገር አለ። እሱን መወጣት አለበት በሰርጀሪ ማለት ነው። እሱ እሱ ባለመውጣቱ በጣም ብዙ ታካሚዎች ይሞተዋል። አሁንም በጣም ብዙ ስቃይ ላይም ያሉ አሉ። የበረሀት ወረዳ አጎራባሽ በሆነው የምንጃር ሸንኮራ ወረዳም የጸጥታ ችግር እንዳለና ህሙማንን ወደ ደብረ ብርሃን ሆስፒታል ለመላክ አደጋች እንደሆነባቸው የጤና ባለሙያው ጠቁመዋል። የመንግስት ሰራተኛ እንደሆኑ የገለጹ አስተያየት ሰጪ በበኩላቸው በከተማዋ የትራንስፖርት እንቅስቃሴ ውስንነት እንዳለና መንግስታዊ ተቋማትም አገልግሎታቸውን እንዳቆሙ ጠቅሰው ከደብረ ብርሃንና ሌሎች አካባቢዎች ሸቀጥ ለማምጣት

ወይዘሮ ጉልማ ገብሬ እንደሚባለው የገለጹት የመትህ ብላ ከተማ ነዋሪም በቀን ስራ የሚተዳደሩ ባለቤታቸው በከባድ መሳሪያ ተመተው የአካል ጉዳት እንደደረሰባቸው ተናግረዋል። ከላይ በአየር በተደረሰው ጥቃት ነው። እግሩ ተሰብሯል። በገጠር ቦታ ሽሽት ላይ ነው። ገጠር ላይ ነው ያለው። ቀን ስራ እየሰራ ነው። ለማታ ሰርቶ ሊያመጣ በሄደበት ተመታ። አሁን እንግዲህ ለእኔ እየከባን ነው። ቁስሉም መሳሪያም ቢኖር ይችላል። በእግር ውስጥ እየተባለ አሁን እስከ ላይ ሕክምናም ሊያስፈልገው ስለሆነ በጣም ለእኔ አሳሳቢ ሆኖብኛል። ሶስት ልጆች አሉ። አምስት ቤተሰብ እናስተዳድራለን። ሮግልማ በጸጥታ ስጋት ምክንያት እርሳቸውን ጨምሮ በርካታ ነዋሪዎች ከከተማዋ ወጥተው በአቅራቢያው ወደሚገኝ ጫካ ውስጥ እንደተደበቁ አመልክተዋል። በመተህ ብላ ከተማ ውስጥ ስለደረሰው ሰብአዊና ቁሳዊ ጉዳት፣ እጅግ ብዙ ጉዳት አድርሷል ስለተባለው ከባድ መሳሪያ ከመንግስት በኩል እስካሁን የተሰጠ መግለጫም ሆነ ማስተባበል የለም። አስተያየት የሰጡን የመንግስት ሰራተኞች ግን የድሮን ጥቃት ስለመሆኑ እንዴት እንዳወቁ ጠይቀናቸው ነበረ። ሰው አልባ ነች። ዘመናዊ ጦርነት መሆኑን ይሄ ለማን ይጠፋል? ለሕፃንም አይጠፋ ድምፁ የተለየ ነው። ሰው አልባ እንደሆነች እንደገና ያው በአካል ትታያለች፣ ዝቅ ብላ ስትጥል ይሄ ማን ያጠዋል? ዛሬም በአካባቢው በከባድ መሳሪያ ጭምር የታገዘ የተኩስ ልውውጥ መኖሩን የጠቆሙት እኒሁ አስተያየት ሰጪ ስለደረሰው ሰብአዊ ጉዳት ማወቅ ባይቻልም የደረሰ አርሶ አደር ሰብል እየተቃጠለ እንደሆነ አስረድተዋል። ነዋሪዎቹ ያነሷቸውን ጉዳዮችና የሰጡንን መረጃዎች በተመለከተ ከአማራ ክልል የመንግስት ኮሚኒኬሽን ቢሮ ምላሽ ማግኘት የቢሮ ኃላፊ ዶክተር መንገሻ ፋንታው የእጅ ስልክ ላይ ደውለን ስልካቸው ስለማይነሳ ምላሻቸውን ማካተት አልቻልንም። በተጨማሪም ለምክትል ኃላፊዋ ያደረግነው የስልክ ሙከራ ስልኩ ስለማይጠራ አልተሳካልንም። በሌላ በኩል የአማራ ክልል በአስቸኳይ ጊዜ መምሪያ እስር መተዳደር ከጀመረው ወዲህ መግለጫዎች የሚሰጡት በኮማንድ ፖስቱ አመራሮች ብቻ ነው። ይህ በእንዲህ እንዳለ ዩኒሴፍ ባለፈው አርብ ባወጣው ሪፖርት አማራ በኦሮሚያና በሌሎች ክልሎች በቀጠለው ግጭት ምክንያት ሰባት ነጥብ ስድስት ሚሊዮን ሕጻናት ከትምህርት ገበታ ውጭ እንደሆኑ አስታውቀዋል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። ከቅርብ ጊዜ ወዲህ በአንዳንድ የብዙሀን መገናኛ ተቋማትና ጋዜጠኞች ላይ ከሕግ አግባብ ውጪ አስሮ የማቆየትና ለስርጭት የተዘጋጀ የህትመት ውጤትን የማገድ ድርጊቶች እንደተፈጸሙ የገለጸው የኢትዮጵያ ብዙሀን መገናኛ ብዙሀን ምክር ቤት ስራቸውን ለመከናወን እንደተቸገሩ አስታወቀ። ምክር ቤቱ ዛሬ ሰኞ ጥቅምት 12 ቀን 2016 ዓ ም ባወጣው መግለጫ ለአሜሪካ ድምፅ ማብራሪያ የሰጡት የምክር ቤቱ ምክትል ስራ አስፈጻሚ አቶ ታምራት ኃይሉ የእገዳ ድርጊቱ ተፈጽመባቸዋል ያሏቸው ሁለት የብዙ የብዙሀን መገናኛዎች የእለት ተዕለት ስራዎቻቸው እንደተስተጓጉል አመልክተዋል። በጸጥታ ኃይሎች ከህግ አግባብ ውጭ ተፈጽሟል ያለው ይኸው ድርጊት እንዳሳሰበው የጠቀሰው የምክር ቤቱ መግለጫ በአስቸኳይ ጊዜ አዋጅም ውስጥ ቢሆን በጋዜጠኞችና በብዙሀን መገናኛ ተቋማት ላይ የሚኖር ተጠያቂነት ህጋዊነትን የተከተለ ሊሆን እንደሚገባ አሳስቧል። ገብረ ሚካኤል ገብረ መድህን ዝርዝራለሁ። በኢትዮጵያ የብዙሐን መገናኛ ባለሙያዎችን እስር አስመልክቶ ዛሬ ሰኞ መግለጫ ያወጣው የኢትዮጵያ መገናኛ ብዙሐን ምክር ቤት በቅርቡ ከህግ አግባቡ ውጪ በጸጥታ ኃይሎች እስር ተፈጽሞባቸዋል፣ እግድም ተጥሎባቸዋል ያላቸውን ሁለት የብዙሃን መገናኛ ተቋማትን በስም ጠቅሷል። የብዙሃን መገናኛ ተቋማትን ባለሙያዎች ከህግ አግባቡ ውጪ አስሮ የማቆየትና ለስርጭት የተዘጋጀ የህትመት ውጤትን የማገድ ድርጊቶች እንደተፈጸሙም አመልክቷል። ስለ መግለጫው ለአሜሪካ ድምፅ ማብራሪያ የሰጡት የምክር ቤቱ ምክትል ስራ አስፈጻሚ አቶ ታምራት ኃይሉ ድርጊቱ የተፈጸመበት አንደኛው ባለሙያ የትርታ ኤፍኤም ሬዲዮ የፕሮግራም ዲሬክተር የውሃላሸት ዘሪሁን እንደሆነ ተናግረዋል። አስቸኳይ ጊዜ አዋጁ ከወጣ በኋላ ሁለት መገናኛ ብዙሃን ላይ ከህግን ያልተከተለ እስር መፈፀሙን ሪፖርት ደርሶናል፣ እና ያንን መሰረት አድርገን ለማጣራት ሞክረናል። ይኸው ምንድን ነው የትርታ ፌም የፕሮግራም ዳይሬክተር የሆነ ልጅ ፓግሚ አምስት ከቤቱ ከተወሰደ በኋላ ክስም አልተመሰረተበትም እና ቤተሰቦቹ ሊጠይቁት በማይችሉበት ሁኔታ ውስጥ እንዳለ ነው የደረሰን። እንግዲህ ሁለት ወር ሊሆነው ጥቂት ነው የቀረው ቀን። በዚ ጊዜ ውስጥ ወይ የሚያስከስት ጉዳይ ወቅ ከሆነ ከስራው ጋር የተያያዘ ከሆነ ፍርድ ቤት እንዲቀርብ ይገባ ነበረ። ለቤተሰቦችም ደግሞ ሊነገር ይገባ ነበረ ከጋዜጠኝነት ስራው ጋር የተያዘ ካልሆነ ግን ይህም ሊታወቅ ይገባ ነበረ። አሁን የታወቀ ነገር የለም፣ ስራውም ተስተጓጉሏል። የሚል አቤቱታን የቀረበልን እኛ ሁለተኛው የብዙሀን መገናኛ ተቋም በኢትዮ ሀበሻ አሳታሚ ድርጅት በየሳምንቱ እየታተመ የሚሰራጨው የጊዮን መጽሔት እንደሆነ የጠቀሱት አቶ ታምራት ዋና አዘጋጁ ፈቃዱ ማህተመ ወርቅ ነሐሴ 19 ቀን 2015 ዓ ም በፖሊስ ቁጥጥር ስር ውሎ ከአንድ ሳምንት እስር በኋላ እንደተፈታ አውስተዋል። በወቅቱ ታትሞ ለስርጭት እንደተዘጋጀ የተወሰደበት የመጽሔቱ እትም ግን እስካሁን ታግዶበት እንደሚገኝ ገልጿል። የጊዮን መጽሔት ዋና አዘጋጅ መጽሔቱን ለማሰራጨት ከማተሚያ ቤት ካወጣ በኋላ ቢሮ እየወሰደ በነበረበት ጊዜ መንገድ ተዘግቶ ነበረ የተያዘው እና ጋዜጠኛውም የአንድ ሳምንት ያህል እስር ቤት ከቆየ በኋላ ክስ ሳይመሰረትበት ተለቀቀ። መጽሔቱ ግን እስከዛሬ ድረስ ተለቆለት ስርጭት ላይ መዋል አልቻለም የሚል ቅሬታን ያቀረበው ይህንም ለማጣራት ሞክረናል። እንግዲህ የሚመለከታቸውን የመንግስት ተቋማት ለማነጋገር ሞክረናል። መጠየቱን በተመለከተ ምርመራ እየተደረገ ነው የሚል ነገር ነው ያለው። በህጉ መሰረት ከስርጭት በፊት የስ ውጤት የሚያዝበት እድል በጣም በጠባቡ የተቀመጠ ነው በአዋጁ ላይ በአርባ ስምንት ሰአትም ወዲያውኑ የሚያስከስት መሆኑ ከተረጋገጠ ወዲያውኑ በአርባ ስምንት ሰዓት ውስጥ ክስ ሊመሰረትበት ይገባ ነበረ። ነገር ግን ያው ከአንድ ወር ከአስራ አምስት ቀን በላይ ክስ አልተመሰረተበትም። የኢትዮጵያ ህገ መንግስት በአንቀጽ 29 ንዑስ አንቀጽ አራት ላይ መረጃዎች ሐሳቦችና አመለካከቶች በነፃ እንዲንሸራሸሩ የብዙሃን መገናኛዎች ጥበቃ እንደሚደረግላቸው ቢደነግግም ከቅርብ ጊዜ ወዲህ በሀገሪቱ ህግ መሰረት ተመዝግበውና ፈቃድ አውጥተው የሚሰሩ የብዙሃን መገናኛ ተቋማት ጋዜጠኞችና የህትመት ውጤቶች ከህግ አግባብ ውጪ በጸጥታ ኃይሎች መታገታቸው ምክር ቤቱን እንዳሳስበው በመግለጫው አስታውቋል ምክር ቤቱ በሁለቱ ብዙሃን መገናኛዎች ላይ ተፈጸመ ያለውን ድርጊት አስመልክቶ ለአስቸኳይ ጊዜ አዋጅ መርማሪ ቦርድ ከሁለት ሳምንት በፊት በደብዳቤ ቢያሳውቅም እስካሁን ምላሽ እንዳላገኘ አቶ ታምራት ተናግረዋል። ጋዜጠኞች ከስራቸው ጋር በተያያዘ ከሆነ የሚጠየቁት በአስቸኳይ ጊዜ አዋጁ ሙርት ቢሆን ህግን ተከትሎ በህጉ አግባብ መሰረት የሚጠየቁበት ሁኔታ ቢኖር ከስራቸው ጋር የተያያዘ ካልሆነ ይህንን ማሳወቅ ለቤተሰቦቻቸው ተገቢ ነው። ስለዚህ አሁን በዚህ መሀል ነው ሁኔታው ያለው። ከጋዜጠኞችና ከብዙሀን መገናኛ ባለሙያዎች ጋር የተያያዘ ጥፋት ሲያጋጥም ተጠያቂነቱ ምንጊዜም ቢሆን የብዙሀን መገናኛ ህጉን መሰረት አድርጎ ሊታይ እንደሚገባውም አስገንዝበዋል። ጋዜጠኞች ከስራቸው ጋር በተያያዘ የሚያስከስት ጉዳይ ካለ ቀጥታ ክስ ለፍርድ ቤት ነው የሚቀርበው። ምርመራውን አጠናቆ ፖሊስ በቀጥታ ለፍርድ ቤት ያቀርባል። ስራቸውን እየሰሩ ጋዜጠኞቹ ስራቸውን እየሰሩ ሳይታሰሩ ማለት ነው። ክርክሩን ያካሄዱ እና ጥፋተኛ ነው ከተገኙ ያኔ ፍርድ ቤት የሚወስነውን ውሳኔ ይቀበላሉ ማለት ነው። ክሱንም ማወቅ ተገቢ ነው። በበም በምን እንደታሰሩ እንዳልተነገራቸው ነው አሁን ሪፖርቶች የሚያመለክቱት በምንድን ነው። በጋዜጠኝነት ስራ ነው ወይ ከጋዜጠኝነት ስራ ውጪ ያለ ጉዳይ ነው? ከጋዜጠኝነት ስራ ውጪ ከሆነ እንግዲህ ብዙ ሰዎች እንደሚያዙ ይታወቃል እና ምርመራም ተደርጎ ግማሾች ይለቀቃሉ፣ ሌሎች የማይለቀቁ አሉ። አንዳንዶች ደግሞ አቆይተዋቸው ወደ ክስ የሚሄዱበት ሁኔታ አለ። ይህ ለመደበኛው ሁኔታ ነው። እንደዚህ አይነት የመገናኛ ብዙኃን በተመለከተ ግን ቢያንስ ጉዳዩ መታወቅ ይኖርበታል። የኢትዮጵያ መገናኛ ብዙኃን ምክር ቤት አሁንም ጉዳዩን እየተከታተለው እንደሚገኝና የአስቸኳይ ጊዜ አዋጅ መርማሪ ቦርድም ለምክር ቤቱ ጥያቄ በቅርቡ ምላሽ ይሰጣል ብለው እንደሚጠብቁ አቶ ታምራት ኃይሉ እምነታቸውን ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን፣ አዲስ አበባ። በትግራይ ቴሌቪዥን የሚሰሩ ጋዜጠኞች በፍርድ ቤት ውሳኔ ጣልቃ እየገባ ፍትህን እያጓደለብን ነው ሲሉ በጊዜያዊ በክልሉ ጊዜያዊ አስተዳደር ፕሬዚዳንት ጽህፈት ቤት ላይ ቅሬታቸውን ገለጹ። ጋዜጠኞቹ ለአሜሪካ ድምፅ እንደተናገሩት የፌዴራሉ መንግስት በ2013 ዓ ም በትግራይ ክልል አቋቁሙት በነበረው ጊዜያዊ አስተዳደር ስር የስራ ምድብ ተሰጥቷችሁ በብዙሀን መገናኛው ሰርታችኋል በሚል አርባ የሚደርሱ ሰራተኞች ከስራ ደረጃቸው ዝቅ ብለው እንዲሰሩ ተደርገዋል። በውሳኔ ላይ ቅሬታ ያቀረቡት አስራ ዘጠኙ በፍርድ ቤት ወደ ስራ ምድብ ቦታቸው እንዲመለሱ እንደ ታዘዘላቸው የገለጹት ጋዜጠኞቹ ውሳኔው ግን አልተከበረም ብለዋል። በጉዳዩ ላይ አስተያየትና ምላሽ እንዲሰጥን የአሜሪካ ድምፅ የጠየቀው የትግራይ ቴሌቪዥን አመራር ሂደቱ ገና ያልተጠናቀቀ ነው በሚል ማብራሪያ ከመስጠት ተቆጥቧል። በተመሳሳይ ከክልሉ ጊዜያዊ አስተዳደር ምላሽ ለማግኘት ያደረግነው ጥረትም ለጊዜው አልተሳካም። ሙልጌታ አጽብሃ ተጨማሪ አለው። የፌዴራሉ መንግስት ትግራይ ክልልን ተቆጣጥሮ ጊዜያዊ አስተዳደር ባቋቋመበት በ2013 ዓ.ም የስራ ምድብ ተሰጥቷችኋል ከመንግስት ጋር ሰርታችኋል በሚል አርባ የሚደርሱ የትግራይ ቴሌቪዥን ጋዜጠኞችና ሰራተኞች ከነበሩበት የስራ ምድብ ዝቅ ብለው እንዲሰሩ መደረጋቸውን ለአሜሪካ ድምፅ ቅሬታቸውን የገለጹ የተቋሙ ባልደረቦች ተናግረዋል። በወቅቱ በትግራይ ቴሌቪዥን በጋዜጠኝነት ከሰሩት አንዱ ሳህለ ብዕደ ማርያም የተቋሙን ውሳኔ እንደተቃወሙ ና ወደ ፍርድ ቤት እንደወሰዱት ተናግሯል። የትግራይ መንግስት ተመልሶ መቀሌ ሲገባ ሰፊ ግምገማ ነው የተካሄደው። ለምን ቢሮ ገባችሁ፣ ለምን ሰራችሁ፣ ለምን እዚህ ቦታ ተመደባችሁ የሚለው ነገር። ከዛ እኛ ምንም ጥፋት አላጠፋንም፣ ምንም ያደረግነው ነገር የለም። ጥፋት ቢኖር በህግ ማስቀጣት መዳኘት ይቻል ነበር። በወቅቱ ግን ምንም ምክንያት በሌለው ሁለት ደረጃ ሶስት ደረጃ ወደ ታች ዝግ ተደርገው እንድንመደብ እንድንሰራ ተደረገ። ይህም ወደ ህግ ወሰድ ነው። በህግም አሸናፊዎች ሆን የክልሉ ሲቪል ሰርቪስ ኮሚሽን የአስተዳደር ፍርድ ቤት የቴሌቪዥን ጣቢያው ጋዜጠኞች ወደየነበሩበት ቦታ እንዲመለሱ ጳጉሜ ሶስት ቀን ሁለት ሺ አስራ አምስት አመተ ምረት እንደ ወሰነላቸው የገለጸው ሳህለ በእደ ማርያም ተቋሙ ግን ውሳኔውን ተፈጻሚ አለማድረጉን ተናግረዋል። ውሳኔውን እንዲያስፈጽምላቸው በአስተዳደር ፍርድ ቤቱ የውክልና ስልጣን የተሰጠው የመቀለ ሐወልቲ ክፍለ ከተማ ምድብ ችሎት ለትግራይ ቴሌቪዥን ያስተላለፈው ተደጋጋሚ ትዕዛዝም እንዳልተተገበረ አስረድቷል። ባለፈው ሳምንት ሐሙስ ጥቅምት ስምንት ቀን ሁለት ሺ አስራ ስድስት አመተ ምረት ደግሞ የክልሉ ጊዜያዊ አስተዳደር ፕሬዝደንት ጽህፈት ቤት ለፍርድ ምክር ቤቱ ደብዳቤ በመጻፍ በውሳኔው አፈጻጸም ላይ ጣልቃ እንደገባ የተናገረው ሳለ በፕሬዝደንቱ ጽህፈት ቤት መሰረት ፍርድ ቤቱ ተጨማሪ ሀያ ቀናት እንደሰጠ ገልጿል። ፍርድ ቤቱ ስህተት ነው፣ ተገቢ አይደለም። በነበረባቸው ቦታ መቀመጥ አለባቸው። ከዛ ውጭ ያጠፉት ጥፋት የለም። ይሄ የተደረገው ከህግ ውጭ ነው፣ ከአሰራር ውጭ ነው። ከሰራተኛ ሲቪል ሰርቪስ ትግራይ ህግ ውጭ በመሆኑ ተመልሶ መስራት አለባቸው፣ በቦታቸው በተመደቡበት ቦታ የሚል ነው። ከዛ አፈጻጸም ላይ አልፈጽምም አለ። ተመላለስ እዚያም አምስት ቀጠሮ ነው የተመላለስ ነው። ፈጽም አልፈጽም ፈጽም አልፈጽም ልመና ነበር። በግዳጅ ፈጽም ሲባል ጊዜያዊ መንግስት ጣልቃ ገባ። ደብዳቤ ገብቶ የሚፈጸምበት ሁኔታ ጣልቃ ገባ። አሁን ቆሞ ነው ያለው። ነፃ ሆኖ የዳይነ ስርዓቱ እንዳይሄድ ችግር ፈጥሮ ምክንያቱ ጣልቃ የሚገባ ከሆነ ነፃ ሆኖ መስራት አይችልም። ፍትህ፣ በፍትህ ነው መረጋገጥ ያለበት። ከቻሉ ይግባኝ ብለው ሰበር ሂደው ፍትህን በፍትህ ማሸነፍ ይቻላል። አለበለዚያ ግን በኃይል እጅ ረዥም በመሆን ግን ፍትህ ማረጋገጥ አይቻልም። ፍትህን መግደል ነው። የትግራይ ብዙሀን መገናኛ ኤጀንሲ የሕዝብ ሚዲያ እንደሆነ የጠቀሰው የጊዜያዊ አስተዳደሩ ፕሬዚደንት ጽህፈት ቤት ደብዳቤ የአስተዳደር ፍርድ ቤቱን ውሳኔ በቀጥታ መተግበር ከባድ መዘዝ እንደሚያመጣና ጊዜያዊ ጊዜዊ አስተዳደሩ በተለየ መንገድ እየተመለከተው እንደሚገኝ ያስረዳል። ለዚህም ፍርድ ቤቱ የጉዳዩን ክብደት ተገንዝቦ የሚያመጣውን ጉዳት ተረድቶ ጊዜ እንዲሰጠው ጊዜያዊ አስተዳደሩ እንደጠየቀ ይኸው የፕሬዚደንቱ ጽህፈት ቤት ደብዳቤ ይገልጻል። ሌላው ቅሬታ አቅራቢ የቴሌቪዥኑ ጋዜጠኛ አብሪሃ ካህሳይ የፌዴራሉ መንግስት የትግራይ ክልልን ተቆጣጥሮ ተፈጥሮ በነበረበት በ2013 ዓ ም በተቋሙ ሰርታችኋል፣ የስራ ምድብም ተሰጥቷችኋል ተብለው በብዙሀን መገናኛው ከስራ ምድባቸው ዝቅ ብለው እንዲሰሩ ከተደረጉና በውሳኔውም ከተጎዱ ባልደረቦች አንዷ እንደሆነች ትናገራለች። በውሳኔው ላይ ቅሬታ ካላቸው አርባ ሰራተኞች ውስጥ አስራ ዘጠኙ ጉዳዩን ወደ ፍርድ ቤት እንደወሰዱት የጠቀሰችው ጋዜጠኛዋ የክልሉ ጊዜያዊ አስተዳደር ፕሬዝደንት ጽህፈት ቤት በአስተዳደር ፍርድ ቤት ውሳኔ ላይ ጣልቃ መግባቱ የትግራይ የፍትህ ይዞታ በአስጊ ሁኔታ ላይ እንዳለ ማሳያ ነው ብላለች ፈጸምላቸው ከተባለ መፈጸም ነበረበት እንጂ በጊዜያዊ መንግስቲ ይቆይ ተብሎ እንደ እንቅፋት መሆን አልነበረበትም እኔ እንደ ባለሙያ እዚህ ነገር ከደረሰኝ ለሌላ ለታራ ማህበረሰብም ሌላ ነገር አለ ፍትህ እየተጓደለ ነው ባይ ነኝ እኔ። ስለዚህ ጊዜያዊ አስተዳደር ቆሞ ማሰብ አለበት ብዬ ነው የማስበው እኔ። ቅሬታቸው ባቀረቡት የትግራይ ቴሌቪዥን ጋዜጠኞችና ሰራተኞች ጉዳይ ላይ አስተያየትና ምላሽ የጠየቅናቸው የትግራይ ብዙኃን መገናኛ ኤጀንሲ ስራ አስኪያጅ አቶ ተሻለ በቀለ ሂደቱ ገና ያልተጠናቀቀ ነው ሲሉ ማብራሪያ ከመስጠት ተቆጥበዋል። በተመሳሳይ ከክልሉ ጊዜያዊ አስተዳደር አመራሮች ምላሽና ማብራሪያ ለማግኘት በአካል በመቅረብና በስልክ በመደወል ያደረግነው ጥረት ለጊዜው አልተሳካም። በመቀሌ ዩኒቨርሲቲ የህግ መምህር ተባባሪ ፕሮፌሰር የማነ ካሳም ካሳ የፕሬዚደንቱ ጽህፈት ቤት ለፍርድ ቤቱ የጻፈው ደብዳቤ በህግ የተደነገገውን የህግ ፈጻሚና ህግ ተርጓሚ አካላት የስራና የስልጣን ክፍፍል የጣሰ ተግባር ነው ሲሉ አግባብነት እንደሌለው ተችተዋል። በሂደትም ግለሰባዊ አምባገነንነትን የሚያዋልድ ነው ሲሉ ስጋታቸውን አመልክተዋል። ግን በፍርድ ቤት ውሳኔ ዙሪያ ጣልቃ ገብቶ የተሰጠው ውሳኔ የሚል ይዘት ያለው ደብዳቤ በይፋዊ ደብዳቤ መጻፍ መቻላቸው በጣም ያስገርማል። ይዘት ምንድን ነው የሚለው ይህን የፍርድ ቤት ውሳኔ የተፈጻሙ ማሪፍ በድርጅቱ ላይ የሚያደርሰው ጉዳት እጅግ አደገኛ ስለሆነ ይላል። አደገኛ ከሆነ ክርክሩ ጋዜጠኞቹ ወደ ስራ እንመለስ የሚል ክስ ሲያቀርቡ የማይቀርቡበትን አንድ ምክንያት እንደ አንድ ምክንያት አድርገው ይህን አደገኛ የሚሉትን ነገር ይዞ በመቅረብ በዚህ ክርክር ከተሰኝቁ ከፍተኛ ሬታ ይግባል ይባላል

ብዙ የፍትህ ጥያቄዎች ይመጣሉ። በትግራይ ባለንበት ሁኔታ ብዙ የፍትህ ጥያቄዎች አሉ። ኪም ፍትህ መሰረት ያደረገ ነው የሚሆነው። ምክንያት ደብዳቤ ይጻፋል፣ በተመሳሳይ አይፈጸምም፣ ይፈጸማል፣ እንዲህ አድርግ አታድርግ፣ በዋስ ሲለቃቸው እንዳትለቅ፣ በዋስ መለቀቃቸው አደጋ ስለሆነ ብሎ ሊጽፍ ነው። አንድ ባለስልጣን ከታሰረ፣ እሱም በዋስ የመውጣት መብት በፍርድ ቤት ተረጋግቶ ሊወጣ ከሆነ፣ ከተለቀቀ አደጋ ስለሚፈጠር ነው። በዚህም አደገኛ ነው የሚሆነው። በተደጋጋሚ ቃል እየገቡ ማለት ነው። አቶ ጌታቸው እና ደግሞ የህግ ሰው ነው። እንዲህ ሲያደርጉ ሊገባኝ አልቻለም። በተመሳሳይ በ2013 ዓ ም በትግራይ ቴሌቪዥን በስራ ላይ በነበራችሁበት ጊዜ ከጥላት ጋር ተባብራችኋል የተባሉት አምስት የተቋሙ ጋዜጠኞች ለወራት ያህል ለእስር ከተዳረጉ በኋላ በነፃ እንደተለቀቁ አይዘነጋም። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም ተከታይ፣ ወደ እስራኤልና ሐማስ ጦርነት ስናልፍ ደግሞ የእስራኤልና የሐማስ ጦርነት እየተባባሰ ባለበት በአሁኑ ወቅት ዩናይትድ ስቴትስ በመካከለኛው ምስራቅ ያላትን ወታደራዊ ይዞታ ማጠናከሯን ትላንት እሁድ አጽንዖት በመስጠት አስታውቃለች። ለሚደርሱ ማናቸውም አደጋዎች ፈጣን ምላሽ እንደምትሰጥም አስጠንቀቃለች። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያስን ዘገባ ደረጀ ደስታ እንደሚከተል ያቀርበዋል። የእስራኤል ወታደሮች ከታጣቂው የፍልስጤም ቡድን ሐማስ ጋር ለሚያደርጉት ቀጣዩ ጦርነት እየተዘጋጁ ሲሆን ግጭቱ የበለጠ ሊስፋፋ ይችላል የሚለው ስጋት አልቀነሰም። በዚህ ሁኔታ ውስጥ ዩናይትድ ስቴትስ ተጨማሪ የአየር መከላከያ መሳሪያዎችን ወደ ቀጠናው ማሰማራቷን አስታውቃለች። የዩናይትድ ስቴትስ መከላከያ ሚኒስትር ሎይድ ኦስተን እርምጃውን አስመልክቶ በዚህ ሳምንት በተሰኘው የኤቢሲ ቴሌቪዥን ፕሮግራም ላይ ይህን ማብራሪያ ሰጥተዋል። በቅርብ ጊዜ ጦራችን በሚገኝባቸው ኢራቅና ሶሪያ ባሉ ጦር ሰፈሮች ላይ የተሰነዘሩ የሮኬትና የዩኤቪ ጥቃቶችን አይተናል። ራሳችንን የመከላከል መብታችንን እናስጠብቃለን። ተገቢውን እርምጃ ከመውሰድም ወደ ኋላ እንልም። በቅርቡ ክልሉን የጎበኙት የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የዩናይትድ ስቴትስ ጦር ይዞታን በስፍራው የማጠናከር እርምጃ አይቀሬነት የሚያረጋግጥ መሆኑን አጽንኦት ሰጥተዋል። በኤንቢሲ ቴሌቪዥን ሚት ዘ ፕሬስ በሰጡት ቃለመጠይቅ ብሊንከን እንዲህ ብለዋል ሁለተኛ ወይም ሶስተኛ ግንባር ተፈጥሮ ማየት አንፈልግም። ኃይሎቻችንን ወይም ወታደሮቻችንን ጥቃት ሲሰነዘርባቸው ማየት አንፈልግም። የአሁኑ ከተገኘ ግን ለዚያ ዝግጁ ነን። በሰብአዊ አቅርቦት በኩል ቱርክ ለፍልስጤም ሲቪሎች እርዳታ ከሚልኩ የቅርብ ጊዜ አገሮች አንዷ ሆናለች። የተባበሩት መንግስታት የዓለም የምግብ ፕሮግራም ዋና ዳይሬክተር ሲንዲ መኬን ከኤቢሲ ጋር ባደረጉት ቃለ ምልልስ በግብጽ ራፋህ በኩል ወደ ጋዛ አቋርጠው የሚገቡ ምግብና መድኃኒት የጫኑ ተሽከርካሪዎች ፍሰት በጣም አስጋሚ ነው ብለዋል። ትላንት ምሽት ወደ 200ሺህ የሚጠጉ ሰዎችን እራት መመገብ ችለናል። ግን ያ በቂ አይደለም። ያ የጠብታ ያክል ነው። ሰዎች እየተራቡ ነው። ይህ ደግሞ በዚህ ክልል ውስጥ ላሉ ሰዎች ሁሉ የብሔራዊ ደህንነት ጉዳይ ነው። የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ሰብሳቢ ሪፐብሊካኑ ማይክል ማኮል በመካከለኛው ምስራቅ ያለው አሳሳቢ ጉዳይ ከፍተኛ በመሆኑ የዩናይትድ ስቴትስ የተወካዮች ምክር ቤት አብላጫውን መቀመጫ ያላቸው ሪፐብሊካኖች አፈጉባኤያቸውን መምረጣቸው አስፈላጊ ነው ብለዋል። በኤቢሲ ቴሌቪዥን የቀረቡት ማኮል በጥቅምት ወር መጀመሪያ ላይ ኬቨን መካርቲ ከስልጣን ከተባረሩ ጊዜ ጀምሮ ባዶውን ስለቀረቡ ወንበር መሙላት አስፈላጊነት ተናግረዋል። ዓለም እሳት ላይ ነች። ይህ እኛ እያደረግን ያለነው በጣም አደገኛ ነው ከሁሉም በላይ ደግሞ አሳፋሪ ነው። ምክንያቱም ጥላቶቻችን አቅም እንዲኖራቸው የሚያደርግና የሚያበረታታ። ጉዳዩ እጅግ አስቸኳይና አሳሳቢ ቢሆንም ማኩል በዚህ ሳምንት አፈ ጉባኤ ይመረጥ እንደሆነ ወይም ሂደቱ እንዴት እንደሚካሄድ እንደማያውቁ ተናግረዋል። ከአሜሪካ ድምፅ ዝግጅታችን እንደቀጠለ ነው። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ አውከስ በሚል የእንግሊዝኛ ምጽሐረ ቃል ለሚታወቀው አውስትራሊያ ብሪታንያ ና ዩናይትድ ስቴትስ በጋራ በመሰረቱት የጸጥታ ጉዳዮች ላይ ያተኮረ ጥምረት የደረሱትን የኒውክሌር ተሸካሚ ሰርጓጅ መርከቦችን በተመለከተ ስምምነት ዙሪያ አንዳችነኛ እኛ እመርታ ለማሳካት የታለመ የአራት ቀናት የስራ ጉብኝት አድርገዋል። ዛሬ ሰኞ ነው ወደ ዋሽንግተን ያቀኑት። ፊል መርሰር ከሲድኒ ያጠናቀረውን ዘገባ አሉላ ከበደ እንደሚከተል ያቀርበዋል። አውስትራሊያ ና ዩናይት ስቴትስ ያላቸው በጸጥታ ጉዳዮች ላይ ያተኮረው ግንኙነት እንደ አውሮፓውያን የዘመን አቆጣጠር ከ ሺ ዘጠኝ መቶ ሀምሳዎቹ ይጀምራል። ጠቅላይ ሚኒስትር አንቶኒ አልባኔዝ ዋና ከተማይቱ ካንቤራ ላይ በዛሬው ዕለት ለጋዜጠኞች በሰጡት ጋዜጣዊ መግለጫ በአውስትራሊያ ና በዩናይት ስቴትስ መካከል ያለው ጥምረት የአውስትራሊያ የውጭ ፖሊሲ አብይ አካል ነው ብለዋል። ጠቅላይ ሚኒስትሩ በዩናይት ስቴትስ በያዝነው ሳምንት የሚያደርጉት ይህ ይፋ ጉብኝት ባለፉት አስራ ስድስት ወራት ውስጥ ከፕሬዝዳንት ጆ ባይደን ጋር ካደረጓቸው ስብሰባዎች ዘጠነኛው መሆኑ ነው። አልባኒዝ በሶስቱ አገራት ጥምረት የተደረሰውን ስምምነት አስመልክቶ መሻሻሎች በሚሹ ጉዳዮች ዙሪያ ከዩናይት ስቴትስ ምክር ቤት አባላት ጋር እንደሚነጋገሩም አክለው አመልክተዋል። አንዳንድ የዩናይት ስቴትስ ምክር ቤት አባላት ስምምነቱን አስመልክቶ ስጋት እንዳላቸው የአውስትራሊያ መገናኛ ብዙኃን ዘግበዋል። የአውከስ ስምምነት አውስትራሊያ እንደ አውሮፓውያን የዘመን አቆጣጠር በወረሃ መስከረም 2021 ከብሪታንያና ከዩናይት ስቴትስ ጋር የደረሰችውና ለመጀመሪያ ጊዜም በኒውክሌር ኃይል የሚንቀሳቀሱ የባህር ሰርጓጅ መርከቦችን ተደራሽ የሚያደርጋት የሶስትዮሽ ስምምነት ነው። አውስትራሊያን እስከ 244 ቢሊዮን ዶላር ሊያስወጣ እንደሚችል የተገመተው ይህ ስምምነት ኢንዶ ፓሲፊክ በመባል በሚታወቀው ክልል እያደር እየጨመረ የመጣውን የቻይናን ተጽዕኖ ለመቋቋም የተወሰደ እርምጃ ተደርጎም በሰፊው ታይቷል። ኬቨን ራድ የቀድሞ አውስትራሊያ ጠቅላይ ሚኒስትርና በአሁኑም ወቅት በዩናይት ስቴትስ የአውስትራሊያ አምባሳደር ናቸው። በዛሬ ዕለት ለአውስትራሊያ ብሮድካስቲንግ ድርጅት ሲናገሩ የአልባኔዝ ዋሽንግተን ጉብኝት የአውከስን የአጋርነት ጥምረትና የንጹሕ ኃይል አቅርቦትን በሚመለከቱ ርዕሰ ጉዳይ ዙሪያ የሚደረጉ ምክክሮች ናቸው ብለዋል። ሁሉም በአውከስ የተደረጉ አበይት ስምምነቶች በዩናይትድ ስቴትስ ምክር ቤት የተሳካ ድጋፍ ማግኘታቸውን ማረጋገጥ ነው። በሁለተኛ ደረጃ በመረጃና በመከላከያ ቴክኖሎጂዎች እንዲሁም በንጹህ የኃይል ማመንጫ ቴክኖሎጂ ጎራ ያለውን ኢኮኖሚያዊ ትስስር ማስፋፋትና ብሎም በበኩላቸው በንጹህ የኃይል አቅርቦቱ ረገድ ያስመዘገብነው ውጤት ያለውን አንድምታ ከፍ በማድረግ ወሳኝ በሆኑ ማዕድናት ምርት ዙሪያ አዳዲስ ውጥኖችን ተግባር ላይ መዋል ይጨምራል። ቻይና ቀደም ሲል የዓለም አቀፉን ማኅበረሰብ ስጋት ሙሉ በሙሉ ችላ ብለው የግል ፖለቲካ ጥቅማቸውን ለማራመድ ሲሉ አደገኛውን መንገድ እየሄዱ ነው ስትል ዩናይት ስቴትስን፣ ብሪታንያንና አውስትራሊያን ወንጅላለች። በሌላ በኩል አልባኒስ ትላንት እሁድ በሰጡት አስተያየት ከፕሬዚዳንት ሺ ጂንፒንግ ጋር ለመገናኘት በመጪው ሕዳር ወር መጀመሪያ ቤጂንግን እንደሚጎበኙ ጠቁመዋል። በሁለቱ አገሮች መካከል ያለውንና ለረዥም ጊዜ የዘለቀ ንግድና ዲፕሎማሲያዊ ጉዳዮች የተመለከተ ውጥረት ለማርገብ በሚል አውስትራሊያ ወደ ውጭ በምትልከው የወይን ምርት ዙሪያ በዓለሙ የንግድ ድርጅት የተነሳ ውዝግብ እንዲገታ መደረጉም ይታወሳል። ቻይና ከአውስትራሊያ በምታስገባው የወይን ጠጅ ምርት ላይ የጣለችውን ቀረጥ ለመገምገም ተስማምታለች። በምላሹም የአውስትራሊያ መንግስት በዓለሙ ንግድ ድርጅት የሚወስደውን እርምጃ ገጥቷል። ቻይና እንደ አውሮፓውያን የዘመን አቆጣጠር በ2020 ጣለችው ቀረጥ የተለያዩ ጂኦ ፖለቲካዊ ውዝግቦችን ተከትሎ የሁለቱ ሀገሮች ግንኙነት በፍጥነት እያሽቆለቆለ በመጣበት ወቅት የወሰደችው ነው። የገብስ ምርትን ጨምሮ በሌሎች የአውስትራሊያ ምርቶች ላይ ጥላ የነበረው እገዳም ከአሁን ቀደም መነሳቱ ይታወቃል። አልባኔዝ ቻይናን በተመለከተ ባለፈው ዓመት በተካሄደው ምርጫ ካሸነፉትና አገሪቱን ይመራ ከነበረው ወግ አጥባቂ መንግስት ረገብ ያለ አቀራረብ መከተል መርጠዋል። አልባኔዝ በያዝነው ሳምንት በዋይትሀውስ ቤተ መንግስት በብሔራዊ ደረጃ የሚደረግ የራት ግብዣ ስነ ስርዓትና ከፕሬዚዳንት ባይደን ጋር በሚደረጉ ውይይቶች ይሳተፋሉ። እየተከታተላችሁት ያላችሁት በ19፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። ወደ ተከታዩ ዝግጅት ከማለፋችን በፊት በተከታዩ ማስታወቂያ ረፍት አርገን እንመለስ። በለውጥ ጊዜ አለም መረጋጋት ሲያጣ የምንሰማው ና የምናየው ሲለያዩ ማየትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ሕልሞቻችን፣ ተስፋዎቻችን የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያያቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ተመልሰናል። የአሜሪካ ድምፅ ይቀጥላል። የታንዛኒያ መንግስት መቀመጫውን ዱባይ ካደረገው ዲፒ ወርልድ የተሰኘ ዓለም አቀፍ የሎጂስቲክ ኩባንያ ጋር የተፈራረመው የወደብ ስምምነት ከፍተኛ ተቃውሞ ያስነሳ ሲሆን በደርዘን የሚቆጠሩ ተቺዎች ለእስር ተዳርገዋል። የናይጄሪያ የንግድ ከተማ የሆነችው ሌጎስ የአፍሪካ ዝርያ ያላቸው ዲያስፖራዎች ቅድማ አያቶቻቸው ለባርነት ከአፍሪካ ተጭነው በመጡበት መንገድ ተመልሰው እንዲገቡ የሚያስችላቸውን የመመለሻ በር የተሰኘ ፌስቲቫል ባለፈው ሳምንት አስተናግዳል። ለች ዚምባብዌ ደግሞ ወደ አርባ የሚጠጉ የተለያዩ ማዕድናትና በዓለም ላይ ካሉት የአልማዝ ክምችቶች ከፍተኛ የሆነው የተፈጥሮ ሀብት ክምችት ያላት ብትሆንም አብዛኛው የዚምባብዌ ሕዝብ በከፍተኛ ድህነት ውስጥ ይኖራል። እነዚህ በምሽቱ የአፍሪካ ነክ ጉዳዮች የሚመለከታቸው ርዕሶች ናቸው። ቀጥሎ ይቀርባል። ያሰመችው የታንዛኒያዋ ፕሬዝዳንት ሳሚያ ሱሉሁ ሀሰን በተገኙበት ሲሆን ፕሬዝዳንቷ ከሳቸው በፊት እንደነበሩት ሟቹ ፕሬዝዳንት ጆን ማጉፉሊ ተቃዋሚዎችንና ተቺዎችን በማፈን ቅሬታ ይቀርብባቸዋል። የታንዛኒያ ወደቦች ባለስልጣን ዳይሬክተር ጀነራል የሆኑት ፕላስዱስ ምቦሳ ስለ ስምምነቱ ሲያስረዱ በተባበሩት አረብ ኤሚሬትስ የሚገኘው ዲፒ ወርልድ የሚያስተዳድረው የሀገሪቱ የንግድ መዲና እንደሆነች በሚነገርላት ዳሬ ሰላም ከተማ የሚገኘውን አራት የመርከብ ማራገፊያ ስፍራዎች ብቻ መሆኑን ገልጸዋል። ለሰላሳ ዓመታት የሚዘልቀው የውል ስምምነትም በየአምስት ዓመቱ እንደሚገመገም ተናግረዋል። ተቃዋሚዎችና የሲቪል ማህበረሰቦች የታንዛኒያ ወደቦች በውጭ የሎጂስቲክ ኩባንያ እንዲተዳደር መወሰኑን ቢቃወሙም መንግስት በበኩሉ እርምጃው የወደብ ብቃትን እንደሚያሻሽልና የሀገሪቱን ኢኮኖሚ እንደሚያሳድግ አመልክቷል። የታንዛኒያ ፓርላማ እንደ አውሮፓያን አቆጣጠር ሰኔ አስር ቀን ያጸደቀው ይህ ስምምነት ከፍተኛ ተቃውሞ ማስነሳቱን የቀጠለ ሲሆን እስካሁን ሀያ ሁለት ሰዎች መታሰራቸውን ዓለም አቀፉ ሰብአዊ መብት ተከራካሪ ተቋም ሂዩማን ራይትስ ዋች አስታውቋል። ሂዩማን ራይትስ ዋች በነሐሴ ወር ባወጣው ሪፖርትም ታንዛኒያ በነፃነት ሀሳብን የመግለጽ መብትንና የመቃወም መብትን እንድታከብር ጠይቆ ነበር። ወደ ናይጄሪያ ስንሻገር ደግሞ የናይጄሪያ የንግድ ከተማ የሆነችው ሌጎስ አራተኛውን የመመለሻ በር የተሰኘ ፌስቲቫል አስተናግዳለች። በየዓመቱ የሚካሄደው የመመለሻ በር የአፍሪካ ዝርያ ያላቸው ዲያስፖራዎች ቅድማያቶቻቸው ለባርነት ከአፍሪካ ተጭነው በወጡበት መንገድ ተመልሰው የሚገቡበት ልዩ ዝግጅት ነው። ባለፈው ሳምንት ሐሙስ ጥቅምት ስምንት ጀምሮ ቅዳሜ ጥቅምት 21 በተጠናቀቀው የሶስት ቀናት ክብረ በዓል አንዳንድ የአፍሪካ ዲያስፖራዎች በጀልባ ተጉዘው ወደቡ ላይ የደረሱ ሲሆን ከመቶ ዓመታት በፊት ከተመሳሳይ ወደብ በባርነት የተወሰዱ በሺዎች የሚቆጠሩ አፍሪካውያንን ወደ ምድራቸው መመለስ እንደሚያመላክት ተገልጿል። አፍሪካውያን ባሪያዎች በሰንሰለት ታስረው ወደሚጫኑበት የንግድ መርከብ ያደርጉት የነበረውን አሰልቺ የእግር ጉዞ ለማመልከትም ወደ ውቅያኖሱ የሚወስደውን የ15 ኪሎ ሜትር መንገድ ተጉዘዋል። በዲያስፖራ የሚኖረውና ከጃማይካዊ ወላጆቹ የተወለደው የፓን አፍሪካ አቀንቃኝ ማርከስ ጋርቬ በዝግጅቱ የተሰማውን እንዲህ ይገልጻል። ከባድና አድካሚ ተሞክሮ ነበረ። እድለኛ ሆነን እኛ እንደ ቅድመ አያቶቻችን በሰንሰለት አልታሰርንም፣ ግን ውስጣችን እየተሰማን ነበረ። በሚሊዮን የሚቆጠሩ አፍሪካውያን በምዕራብ አፍሪካ ሀገራት ወደቦች በኩል ወደ አሜሪካና ካሪቢያን ሀገራት ተወስደው ለባርነት ተዳርገዋል። የቅኝ ገዢዎችንም ግዛት አገልግለዋል። አንዳንዴ በዘመዶቻቸው በተቀናቃኝ ጎሳዎች ወይም በእርስ በርስ ጦርነቶች ወቅት ተይዘው ለባርነት የተሸጡ አፍሪካውያን ረጅሙን የባህር ጉዞ ከመጋፈጣቸው በፊት በባህር ዳርቻ ላይ ረጅም የእግር ጉዞ ያደርጋሉ። ብዙዎቹ በእነዚህ ጉዞዎች ወቅት ለሞት ቢዳረጉም መትረፍ የቻሉት በተለያዩ የስኳር የትንባሆና የጥጥ እርሻዎች ውስጥ የነበረባቸውን ከፍተኛ የስራ ጫና ተቋቁመው ማለፍ ችለዋል። በክብረ በዓሉ ላይ የታደሙት እንግዶች ባሮች ቁጡና ተፋላሚ እንዳይሆኑ ያደርጋቸዋል በሚል እንዲጠጡ የሚገደዱበትን የጉድጓድ ውሃ ጨምሮ ሌሎች ከምዕተ ዓመታት በፊት የነበሩ ታሪካዊ ስፍራዎችን ጎብኝተዋል። ሶስት የተለያዩ ዝርያዎች አሉብን። እነዚህ የአፍሪካ ዝርያዎቻችን ያለፉበትን መረዳት እንፈልጋለን። ስለዚህ ይሄ ለእኔ በጣም ጠቃሚ ነገር ነው። ለዓመታት በተሳሳቱ መረጃዎች ውስጥ ላለፉ ቤተሰቦቼና ጓደኞቼ ጥሩና ትክክለኛ መረጃ ወስድላቸዋለሁ። ከረጅም የእግር ጉዞ በኋላ እንግዶቹ በመመለሻው በር በኩል የሚጠጣ እንደሚቀርብላቸው የናይጄሪያ ዲያስፖራ ኮሚሽን ሊቀመንበር ዋና ስራ አስፈጻሚ የሆኑት አቢኬ ዳቢሬ ያስረዳሉ። ይሄ ምጣኔ ሀብታዊ፣ መንፈሳዊ፣ ስሜታዊና አካላዊ እንዲሁም ተምሳሌታዊ የሆነ ግንኙነት ነው። ከአንድ ሰው ጋር የበለጠ ስታወራ ነው የሰውየውን ማንነት በደንብ የምትረዳው። አሀ ይሄ ማንነት ነው፣ እንደ ገመትኩት መጥፎ ሰው አይደለሁም ማለት ነው ትላለህ። ወደዚህ ሲመጡ ደግሞ ለአህጉሩ ምን ማድረግ እንደሚችሉ ማየት ይፈልጋሉ። ለምሳሌ እዚህ ባዳግሪ ውስጥ የዲያስፖራ ቦታ መገንባት ሊሆን ይችላል። ስለዚህ ለአህጉሩ መዋለነዋይ ማፍሰሻም መንገድ ነው። በሌጎስ ግዛት ውስጥ የሚገኘው ባዳግሪ በአትላንቲክ የባሪያ ንግድ ወቅት ከፍተኛ የባሪያ ወደብ ሆኖ ያገለገለ ስፍራ ነው። ግምቶች በሰፊው ቢለያዩም እንደ አውሮፓያን አቆጣጠር ከ15ኛው እስከ 19ኛው ክፍለ ዘመን ባለው ጊዜ ውስጥ ከ10 ሚሊየን እስከ 28 ሚሊየን የሚሆኑ አፍሪካውያን በአትላንቲክ ውቅያኖስ ላይ ተጭነው ተወስደዋል ተብሎ ይታመናል። ወደ ዚምባብዌ ስንሻገር ደግሞ ማራንጌ በዓለም ላይ ትልቁ የአልማዝ ክምችት የሚገኝበት የዚምባብዌ ስፍራ ነው። እጅግ ከፍተኛ ዋጋ ያላቸው እንቁዎችም ለመጀመሪያ ጊዜ ከዚህ ስፍራ የወጡት እንደ አውሮፓውያን አቆጣጠር በ2006 ዓ ም ነው። መንግስት በባለቤትነት የሚያስተዳድረው የዚምባብዌ አልማዝ ኩባንያ ሁሉም የዚምባብዌ ዜጎች ከማዕድን ቁፋሮ ተጠቃሚ እንዲሆኑ ምርቱን ለማሳደግ እየጣረ እንደሆነ የተቋሙ ቃል አቀባይ ሹገር ቻጎንዳ ይናገራሉ። And ይህንን እያደረግን ያለ ነው የህብረተሰቡን ልማት በመገንባት የአካባቢውን ተወላጆች በመቅጠር መሠረተ ልማት በመዘርጋትና ስፖርትና መዝናኛ ስፍራዎችን የመሳሰሉ ምቹ ሁኔታዎችን ማሟላታቸውን በማረጋገጥ ነው። እነዚህ አገልግሎቶች በአቅራቢያ ወዳሉ አካባቢዎችም እያስፋፋን ነው። በማራንጌ እድሜውን በሙሉ የኖረው አርት ዌል ሙሻን ጉድዛ ግን እነዚህ ጥቅሞች በአካባቢው ለሚኖሩ ሰዎች ገና አልደረሰም ይላል። ማዳይሞንት ኩኖኩ ኩን ኛይ ኩቲ ዋና ማውስ ኮንዳ ውሽኮሩ ነኛ ያጉሻ ስኩፊዝ በዚህ ማዕድን ማውጫ ስፍራ ችግር አለ። ወላጆች የትምህርት ቤት ክፍያ መክፈል ስላልቻሉ ልጆቻቸው ከትምህርት ቤት ይቀራሉ። በዚህ የአልማዝ ማዕድን አቅራቢያ የሚኖሩ ሕጻናት በትምህርት ቤት በኩል ክፍያ እንዲቀንስላቸው ወይም ክፍያ እንዲቀርላቸው በማድረግ ከአልማዙ ተጠቃሚ እንዲሆኑ ተስፋ እናደርጋለን። የሚያሳስበን የሚሆኑ ልጆቻችን የተሻለ የወደፊት እጣ ፋንታ እንዲኖራቸው። የዚምባብዌ የአልማዝ ኩባንያ የአካባቢውን ሕጻናት ትምህርት ለማሻሻል የሳይንስ ቤተ ሙከራዎች ያሏቸው ትምህርት ቤቶችን መገንባት መጀመሩን ይገልጻል። ሆኖም የዚምባብዌ ዜጎች አልማዝ እንዲፈታላቸው የሚፈልጉት የትምህርት ቤት ችግራቸውን ብቻ አይደለም። ኢንዱስትሪው ኢኮኖሚውን የተሻለ እንዲደግፍም ይፈልጋሉ። የተፈጥሮ ሀብት አስተዳደር ማዕከል ዳይሬክተር የሆኑት ፋራይ ማጉ ዋናው ችግር ዘርፉ ግልጽነት የጎደለው መሆኑ ነው ይላሉ። የአልማዝ ዘርፉ እጅግ ለከፋና ለተደራጀ ወንጀል ተጋልጧል። አልማዙ ወዴት እንደሚሄድ እንዴት ከየ ሀገሩ እንደሚወጣ ና ገቢው ለምን እንደሚውል የሚያውቁት መሪዎች ብቻ ናቸው። እንደ ዜጋ የአልማዝ ኢንዱስትሪውን በተመለከተ ከማንኛውም መረጃ ትግልናል። በዚምባብዌ የሰራተኛና ኢኮኖሚ ልማት ምርምር ተቋም ውስጥ የምጣኔ ሀብት ባለሙያ የሆኑት ፕሮስፔርች ታምባራ ይህንን መረጃ ለዜጎች ተደራሽ እንዲሆን ማድረግ ዚምባብዌ አብዛኛውን ኢኮኖሚዋን በአልማዝ ላይ የገነባቸውን ቦትሷናን ምሳሌ እንድትከተል ይረዳታል ይላል። ሁለተኛው ነገር ከነዚህ ማዕድናት ተጠቃሚ መሆን ነው። ይህ ማለት በኢንዱስትሪው የእሴት ሰንሰለት ውስጥ ባለው ቀጣይ ሂደት ውስጥ ተራው ዜጋ ከነዚህ ሀብቶች ተጠቃሚ እንዲሆን ለማረጋገጥ ያስፈላጊ ነው። በአሁኑ ወቅት ዚምባብዌ አውሮፓዊቷን ሀገር ሉክሰምበርግን የሚያክል የአልማዝ ክምችት ቢኖራትም በዓለም አቀፍ የአልማዝ ምርት ሰባተኛ ደረጃ ላይ ትገኛለች። ተከታዩ መሰናዷችን ደግሞ ሳምንታዊው የስፖርት ክፍለ ጊዜ ነው። ኢትዮጵያዊቷ ልቅና አምባው በስፔን የዓለም አትሌቲክስ አገር አቋራጭ ውድድር ስታሸንፍ፣ በቫሌንሲያ ግማሽ ማራቶን ኢትዮጵያውያን አትሌቶች ብርና ነሐስ አሸንፈዋል። የእንግሊዝ የዓለም ዋንጫ አሸናፊና የማንቸስተር ዩናይትድ አንጋፋው ተጫዋች ሰር ቦቢ ቻርልስተንን ሞት በማስመልከት በርካታ የስፖርቱ ዓለም ሰዎች ሀዘናቸውን እየገለጹ ነው። የእስራኤልና ሀማስ ጦርነት በስፖርቱ ላይ እያሳደረ ያለው ተጽዕኖ ሲቀጥል አልጄሪያ የፍልስጤም ብሔራዊ ቡድን ጨዋታዎችን አስተናግዳለሁ ብላለች። አሜሪካዊው ቤን ሼልተን በጃፓን ኦፕን ሩሲያ ተጋጣሚውን በማሸነፍ የመጀመሪያ የኤቲፒ ዋንጫውን አንስቷል። እነዚህንና ሌሎች ዘገባዎችን ያካተተውን ኬኔዲ አባተ ያቀርበዋል። ኢትዮጵያዊቷ አትሌት ልቅና አምባው በዘንድሮው የዓለም አትሌቲክስ ሀገር አቋራጭ ውድድር በሴቶች የመጀመሪያዋ የወርቅ አሸናፊ ሆናለች። የ25 ዓመቷ ወጣት አትሌት ልቅና ትናንት በስፔን አሞሬቢታ የተካሄደውን የ87 ኪሎ ሜትር ሀገር አቋራጭ ውድድር 29 ደቂቃ ከ36 ሰከንድ በማጠናቀቅ ነው ያሸነፈችው። ከድልዋ በኋላ የደስታዋን መጠን ስትገልጽ፣ ጨረቃ ላይ እንዳለው ይሰማኛል ያለችው አትሌቷ ለዚህ የሀገር አቋራጭ ውድድር ላለፉት ሶስት ወራት በጣም ጠንክሬ ስልጠና ሳደርግ ቆይቻለሁ ብላለች። ሌላኛዋ ኢትዮጵያዊት አትሌት ለምለም ንብረት ደግሞ ከአትሌት ልቅና በሁለት ሰከንድ ብቻ ዘግይታ በሁለተኝነት ተከትላት ገብታለች። ኬንያዊቷ ሉሲ ማውያ ደግሞ ሶስተኛ የወጣች አትሌት ናት። በወንዶች ምድብ ደግሞ የብሩንዲው ሰለስቲን ኒኩማና፣ ኤርትራዊው መርሃዊ መብርሃቱና ኡጋንዳዊው ሊዮናርዶ ቼሙታይ ከአንድ እስከ ሶስት ያለውን ደረጃ ይዘው አጠናቀዋል። በዚያው በስፔን በተካሄደ የቫሌንሺያ የግማሽ ማራቶን ደግሞ በሁለቱም ጾታ ኬንያውያን ድል ሲያ እንዲያደርጉ በወንዶች ኪቤዮት ካንዲ በታሪክ አራተኛውን ፈጣን ሰዓት አስመዝግቦ አሸንፏል። ካንዲ ውድድሩን በ57 ደቂቃ ከ40 ሰከንድ ነው ያጠናቀቀው። ይህም ቀድሞ ካስመዘገበውና የዓለም ክብረ ወሰን ከነበረው 57 ደቂቃ ከ32 ሰከንድ ቀጥሎ ሁለተኛ ፈጣን ሰዓቱ ነው። አትሌቱ በታሪክ ከተመዘገቡት አራት የዓለም ፈጣን የግማሽ ማራቶን ሰዓቶች የሁለቱ ባለቤት መሆንም ችሏል። ውድድሩን ከካንዲ በአንድ ሰከንድ ብቻ ዘግይተው ያጠናቀቁት ኢትዮጵያውያኑ ዮሚፍ ቀጀል ዘልቻ ና ሐጎስ ገብረ ሕይወት በማይክሮ ሰከንድ ተቀዳድመው ሁለተኛና ሶስተኛ ወጥተዋል። ኬንያውያን ከአንድ እስከ ሶስት በወጡበት በሴት አትሌቶች የግማሽ ማራቶን ውድድር ደግሞ ኢትዮጵያውያኑ ጎቲቶም ገብረ ስላሴና ትግስት ገጸሀኝ አራተኛና አራተኛና አምስተኛ ወጥተዋል። የእንግሊዝና የማንቸስተር ዩናይትዱ ስመጥር አንጋፋ ተጫዋች ሰር ቦቢ ቻርልተን በ86 ዓመታቸው ከዚህ ዓለም በሞት ተለይተዋል። ከእንግሊዝ ጋር የዓለም ዋንጫን ያነሱትና በክለባቸው እንዲሁም በአገራቸው ከፍተኛ ተወዳጅነትና ክብር ያላቸው ቦቢ ቻርልተን ቅዳሜ ዕለት ነው ያረፉት። በማንቸስተር ዩናይትድ በ17 ዓመታት ቆይታቸው ሶስት የሊግ ዋንጫዎችን የአውሮፓ ዋንጫንና የኤፍኤ ዋንጫን አሸንፈዋል። የ1966ቱን የዓለም ዋንጫ ያሸነፈው የእንግሊዝ ስ ቡድን ወሳኝ አካልም ነበሩ። የዩናይትድ የምን ጊዜም ኮከብ ተደርገው የሚቆጠሩት ቻርልተን ለክለቡ 758 ጊዜ ተሰልፈው 249 ጎሎችን አስቆጥረዋል። ለዩናይትድ ተሰልፎ የመጫወትን ክብረ ወሰን ሪያን ጊግስ በ208 እንዲሁም ከፍተኛ ግብ አስቆጣሪነትን ዋይኒ ሩኒ እስከተቆጣጠሩበት ጊዜ ድረስ በሁለቱም ቻርልተን የክለቡን የበላይነት ይዘው ቆይተዋል። የአንጋፋውን ተጫዋች ህልፈተ ህይወት ያረዳው ማንቸስተር ዩናይትድ ቻርልተን በክለ የህዝባችን ታሪክ ከታላላቅና ተወዳጅ ተጫዋቾች መካከል አንዱ ነው ብሏል። ሰር ቦቢ በማንቸስተር ወይም በዩናይትድ ኪንግደም ብቻ ሳይሆን በዓለም ዙሪያ እግር ኳስ ባለበት ቦታ ሁሉ ለሚሊዮኖች ጀግና ነበር ሲልም ክለቡ ገልጿል። የዩኬ ጠቅላይ ሚኒስትር ሪሺ ሱናክ ባስተላለፉት የሀዘን መግለጫ ደግሞ የሰር ቦቢ ቻርልተንን ሞት በመስማቴ በጣም አዝናለሁ። በታሪክ ከታላላቅ ተጫዋቾች አንዱ ነው። ሰር ቦቢ በሰላም እረፍ ብለዋል። የ1966ቱን የዓለም ዋንጫ ባሸነፈው የእንግሊዝ ብሔራዊ ቡድን ውስጥ ሲያካተው ከሰር ቦቢ ጋር ተሰልፈው የተጫወቱት ጂኦፍ ሄርቨስት ደግሞ ዛሬ በጣም አሳዛኝ ዜና ሰማሁ ብለዋል። ከእውነተኛዎቹ ታላላቆች አንዱ ሰር ቦቢ ቻርልተን አርፏል። እርሱን በፍጹም አንረሳውም ሲሉ አክለዋል። ምርጥ የስራ ባልደረባና ጓደኛቸው እንደነበሩ ማስታውሰው ለቤተሰቦቻቸውና ወዳጆቻቸው መጽናናትን ተመኝተዋል። የቀድሞ የማንቸስተር ዩናይትድና የእንግሊዝ አማካይ ዴቪድ ቤካም፣ የእንግሊዝ ብሔራዊ ቡድን አሰልጣኝ ጋሬዝ ሳውዝጌት፣ የቀድሞ የዩናይትድ ሲሆንና የእንግሊዝ ተከላካይ ጋሪ ኔቪል፣ አጥቂው ጋሪ ሊንከር፣ የፊፋ ፕሬዝደንት ጂያኒ ኢንፋንቲኖ፣ የእንግሊዝ እግር ኳስ ማህበር፣ የማህበሩ ፕሬዝደንት ልዑል ዊሊያም፣ ፕሪሚየር ሊግ፣ የእንግሊዝ ብሔራዊ ቡድን፣ የጀርመን እግር ኳስ ሊግ እና ሌሎችም በርካታ የስፖርቱ ዓለምና ታዋቂ ሰዎች ሀዘናቸውን መግለጻቸውን የሮይተርስ ዘገባ ያመለክታል። የፍልስጤም እግር ኳስ ማህበር ባቀረበው ጥያቄ መሰረት የፍልስጤም ብሔራዊ ቡድን ወደፊት የሚያደርጋቸውን የእግር ኳስ ጨዋታዎች ለማስተናገድ መስማማቷን አልጄሪያ ገልጻለች። ፍልስጤም በሚቀጥለው ወር የ2026 የዓለም ዋንጫ ማጣሪያ ጨዋታን በእስያ አህጉር ስር እንደምታደርግ ታውቋል። በፈረንጆቹ ህዳር 16 ከሊባኖስ ጋር የመጀመሪያ የማጣሪያ ጨዋታውን በተባበሩት አረብ ኤምሬቶች የሚያደርገው የፍልስጤን ብሔራዊ ቡድን ከአምስት ቀናት በኋላ ከአውስትራሊያ ጋር በሜዳው ያደርጋል ተብሎ የሚጠበቀው ጨዋታ በሰሜን አፍሪካዋ አልጄሪያ ሊደረግ ይችላል ተብሏል። የአልጄሪያ እግር ኳስ ፌዴሬሽን ፕሬዚደንት ዋሊድ ሳዲ ሀገራችን በህዳር ወር የታቀደውን ይፋዊ የፍልስጤምና አውስትራሊያ ጨዋታ ታስተናግዳለች ማለታቸውን ፌዴሬሽኑ በድረ ገጹ አስታውቋል። የእስራኤል ብሔራዊ ቡድን ከስዊዘርላንዳቸው ጋር የሚያደርገው የዩሮ ማጣሪያ ጨዋታም በእስራኤል ሐማስ ጦርነት ምክንያት በአንድ ወር መራዘሙን ባለፈው ሳምንት መዘገባችን ይታወሳል። በእስራኤል የሚደረጉ ሌሎች የእግር ኳስ ጨዋታዎችም ለሌላ ጊዜ እንደሚራዘሙ የገለጸው የአውሮፓ እግር ኳስ ማህበር ጨዋታዎቹ የሚካሄዱበትን ቦታ ከሚመለከታቸው አካላት ጋር እየተነጋገረ እንደሚያሳውቅ መግለጹም አይዘነጋም። ሐማስ መስከረም 26 ማለዳ በእስራኤል ላይ ድንገተኛ ጥቃት ፈጽሞ ከ1400 በላይ ሰዎችን መግደሉን የገለጸችው እስራኤል በጋዛ ሰርጥ እየወሰደች ባለችው መጠነ ሰፊ የአጸፋ ጥቃት የሞቱ ሰዎች ቁጥር ከ5000 መብለጡን በጋዛ የሚገኘው የፍልስጤም ጤና ሚኒስቴር ዛሬ ከሰዓት አስታውቋል። መጨረሻም አሜሪካዊው ቤን ሼልተን ትናንት በቶኪዮ በተካሄደው የጃፓን ኦፕን የፍጻሜ ጨዋታ ሩሲያዊውን አስላን ካራትሴቭን ሰባት ለአምስትና ስድስት ለአንድ በማሸነፍ የመጀመሪያውን የኤቲፒ ዋንጫ አንስቷል። የ21 ዓመቱ ሼልተን ካራትሴቭን ለመርታት የፈጀበት 84 ደቂቃ ብቻ ነው። ይህን ድሉን ተከትሎ ደረጃውን በማሻሻል የዓለም ቁጥር 15 የሜዳ ቴኒስ ተጫዋች መሆን ችሏል። ይህ ለእኔና ለቡድኔ ትልቅ ትርጉም አለው። የኤቲፒ ዋንጫን ለማሸነፍ ጠንክረን እየ እየሰራን ነበር ሲል ሼልተን ከድሉ በኋላ ተናግሯል። ሼልተን በዚህ የውድድር ዘመን የመጀመሪያ የኤቲፒ ዋንጫውን ያሸነፈ ስድስተኛ ተጫዋች ነው። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ፣ ኬኔዲ አባተ፣ አዲስ አበባ የተከበራቸው አድማጮች እንዲሁም ተመልካቾቻችን ለምሽቱ ያዘጋጀናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ከሌሎች የአሜሪካ ድምፅ ባልደረቦቼ ጋር ሳስተናግዳችሁ ያመሻውት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች ዳግም ተመልሰን እንገናኛለን። ሰላም ደናደሩ። thank hum.